ቻይና በአፍሪቃ የምትመድበው መዋልንዋይ በያዝ ነው የአውሮፓውያኑ አመት የመጀመሪያ አጋማሽ አርባ በመቶ አሽቆልቁሏል ሲል የአገሪቱ ንግድ ሚኒስቴር በይፋ ማስታወቁ ጉምጉም ታፈጥሯል። አንዳንዶች የዚህ መዋልንዋይ ፍሰት በዚህ ደረጃ ማሽቆልቆል የሚያመለክተው የሀገሪቱ የምጣኔ ሀብት አቅም መዳከሙን ነው ሲሉ፣ ሌሎች ከቤጂንግ የውጭ መዋልንዋይ ምደባ ፖሊሲ መቀየር ጋር ያገናኙታል። የሳይባል ዳጋ ፑስታ ያቀናበረውን ዘገባ ሰልሙን ክፍ ይዞታል። የቤጂንግ የውጭ ኢንቨስትመንት ትልም እየተለወጠ ከሆነ የፊታችን ህዳር 24ና 25 ጆሐንስበርግ ውስጥ በሚካሄደው የቻይና አፍሪካ ትብብር መድረክ ላይ ንግግር ሲያደርጉ የሚያስታውቁት ፕሬዚደንቱ ይ ጂንፒንግ ይሆናሉ ተብሏል። ተንታኞች ምዕራባውያን ሀገሮችስ ባለፉት ቅርብ ዓመታት በቻይና የተነጠቁትን ከአፍሪካ ጋር መናገዱን መልሰው ለመያዝ ይሞክራሉ ወይ ሲሉ ይጠይቃሉ። ግርሃም ሮቢንሰን ዋና ጽሕፈት ቤቱን በለንደን ያደረገው የግንባታ ሥራዎች ምክር ሰጪ አገልግሎት ዳይሬክተር ናቸው። ቻይና በአፍሪካ ያላት ፍላጎት እየተቀየረ ነው የሚሉት ሮቢንሰን፣ ቀድሞ መዋለ ንዋይ በአብዛኛው ትመድብ የነበረው በተፈጥሮ ሀብት ምንጮች ላይ ሲሆን አሁን ግን ፍላጎቷ የውጭ የቀጥታ መዋለንዋይ ምደባ ላይ ሳይሆን በቴክኖሎጂና የፈጠራ ግኝቶች ላይ ሆኗል ሲሉ ያስረዳሉ። ቻይና በአፍሪካ የምትመድበው መዋለንዋይ በዚህ ደረጃ ያሽቆለቆለውም የሀገሪቱ ምጣኔ ሀብት መዳከም ውጤት ነው ሲሉ ተንታኞች ያስረዳሉ። አንዱ ቀላልና ግልጽ ሐቅም ቻይና በአፍሪካ የሚመረቱ ንጥረ ነገሮችን ጨምሮ ለተፈጥሮ ምንጮች የነበራት ፍላጎት ከቀድሞው ይልቅ በአሁኑ ጊዜ በእጅጉ አነስተኛ መሆኑ እንደሆነ ያብራራሉ። የቻይና በውጭ ቀጥታ መዋለ ንዋይ ምደባ የቀነሰው ደግሞ ዋናው የኢንቨስትመንት ዘርፏ በማዕድንና በነዳጅ ዘይት ላይ መሆኑንና የነኚህ ዋጋ ደግሞ በእጅጉ መውረድ መሆኑን የቻይና አፍሪካ ጥናት ተቋም ዳይሬክተሯ ደቦራ ብሮቲንጋንና በጆንስ ሆፕኪንስ ዩኒቨርሲቲ የዓለም አቀፍ ፖለቲካ ኢኮኖሚ መምህር በርናርድ ሽዋርዝ አስረድተዋል። የማዕድንና የነዳጅ ዘይት ዋጋ ወደፊት እስኪጨምር ለጊዜው የቀነሰው የቻይና በአፍሪካ መዋለ ነዋይ ምደባም ምናልባት እንደገና ሊስተካከል ይችላል ሲሉ ተንታኞቹ ያስረዳሉ።